ኤስ ቢ ኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬሊያ የመጀመሪያ ዙር ክትባት 80 ፐርሰንት ሊደርስ ነው፣ ላይ ሚኒስትር ስኮት ሞሪሰን ወደ ዋሽንግተን አቅኑ። የአውስትሬሊያ የኦሎምፒክ ወርቅ ሜዳሊያ ዋናተኛ በኮሮና ቫይረስ ተጠቅታ ጣሊያን ሆስፒታል ገባች። የሚሉት ግንባር ቀደም መርሰ ዜናዎቻችን ናቸው። የፌዴራል ጤና ሚኒስትር ግሬግ ሃንት አውስትሬልያ የመጀመሪያው ዙር ክትባት የተከተቡ ሰዎች ቁጥር 80 ፐርሰንት ለመድረስ የአንድ ነጥብ ስድስት ሚሊየን አውስትራሊያውያን ክትባ ብቻ እንደቀረቡ ገለጡ። ሚኒስትሩ ይህን የገለጡት በሳምንቱ መጨረሻ አንድ ሚሊየን ሞደርና ክትባት አውስትሬልያ መግባቱን ተከትሎ ነው። አቶ ሀንት የክትባት አሰጣጡን ለማፋጠን በርካታ መድኃኒት ቤቶች እንዲሳተፉ እንደሚደረግ ሲናገሩ ያም ማለት ምንድነው? 1800 መድኃኒት ቤቶች በዚህ ሳምንት ውስጥ መከተብ ለመጀመር ሌላ ተጨማሪ 1800 እንዲሁ ሞደርና ክትባት ከሚቀጥለው ሳምንት ጀምሮ ለመከተብ ተዘጋጅተዋል። በክትባቱ ተሳታፊ የሆኑ የጠቅላላ ሐኪሞች ቁጥርንም በእጅጉ ጨምረናል በመላው አገሪቱ 72 ነጥብ 1% የመጀመሪያ ዙር 47% አውስትሬሊያን የሁለተኛ ዙር ክትባትን ተከትበዋል ብለዋል አንድ የዘጠኝ ዓመት ልጅ በኮቪድ-19 መያሳቢያ የኒው ሳውዝ ዌልስ ማዕከላዊ ምዕራብ ኮውራ ከተማ ላይ ገደብ ተጥሏል። በአስር ሺህ ነዋሪዎች ላይ የተጣለውና ለአንድ ሳምንት የሚቆየው ገደብ ተግባራዊ መሆን የጀምረው ዛሬ አመሻሽ ላይ ከአምስት ሰዓት ጀምሮ ነው። የኒው ሳውዝ ዌልስ ጤና ኃላፊ ኬሪ ቻንት የማኅበረሰብ አባላቱ የክትባት ደረጃ ከፍተኛ መሆኑን ጠቅሰው ሆኖም ሊጠነቀቁና ሊመረመሩ እንደሚገባ አሳስበዋል። በሌላ በኩል ኒው ሳውዝ ዌልስ ውስጥ በቫይረስ የተያዙ ሰዎች ቁጥር ለመጀመሪያ ጊዜ ከኦገስት 26 ወዲህ ከአንድ ሺህ በታች ወርዶ በቫይረሱ የተጠቁ ሰዎች ቁጥር 935 ብቻ ሆኖ ተመዝግቧዋል። አራት ሰዎች ሕይወታቸውን ያጡ ሲሆን ኒው ሳውዝ ዌልስ ውስጥ በቫይረሱ የሞቱ ሰዎች ቁጥር 245 ደርሷል። 82 ነጥብ ሁለት ፐርሰንት ነዋሪዎች የመጀመሪያ ዙር ክትባት ሲከተቡ ሀምሳ ሁለት ነጥብ ሰባት ፐርሰንት የሁለተኛ ዙር ክትባቶችን ተከትበዋል። ቪክቶሪያ በዛሬው ዕለት አምስት መቶ ስልሳ ሰባት ነዋሪዎቿ በቫይረስ መያዛቸውንና የአንድ ሰው ሕይወትም ማለፉን አስመዝግባለች። ሆስፒታል ገብተው ሕክምና በመከታተል ላይ ካሉት ሁለት መቶ ዘጠኝ ህሙማን ውስጥ ሰማንያ ስድስት ፐርሰንቱ ክትባት ያልተከተቡ ሲሆን ሦስት ሙሉ ክትባት የተከተቡ ናቸው። የቪክቶሪያ እንደራሴ ዳንኤል አንድሩስ ነዋሪዎች በወቅቱ ዝግጁ ሆኖ ያለውን የክትባት አይነት እንዲከተቡ ሲያሳስቡ ቪክቶሪያ ውስጥ 72.7 ፐርሰንት የመጀመሪያ ዙር 44.2 ሁለተኛ ዙር ተከትበዋል። 4800 አስትራዜኒካ፣ 2800 ፋይዘር ክትባቶች በአሁኑ ወቅት ለተከታቢዎች ዝግጁ ሆነዋሉ። እባካችሁን ከሁለት አንዱ ክትባት ጎን ስማችሁን አኑሩና ቀጠሮ ያዙ። ራሳችሁን ለማዳን እኛንም ለማዳን እናም በጋራ ከገደብ ለመውጣት እንድንችል የድርሻችሁን ተወጡ ብለዋል። የአውስትሬሊያ ካፒታል ቴሪቶሪ ዕድሜያቸው ከ12 ዓመት በላይ የሆኑ ነዋሪዎች 55 ፐርሰንት የሁለተኛ ዙር ክትባት ተከትበዋል። ዋና ሚኒስትር አንድሩ ባር በዛሬ ሁለት የመጀመሪያ ዙር የተከተቡ ነዋሪዎች ቁጥር 80 ፐርሰንት እንደሚደርስ አስታውቋል። እንዲሁም የፋይዘር ክትባት ዕድሜያቸው ከ12 እስከ 15 ላሉት ከዛሬ ጀምሮ ክፍት መሆኑንና ወላጆችም ልጆቻቸውን እንዲያስከትቡ አሳስበዋል። ጠቅላይ ሚኒስትር ስኮት ሞሪሰን የአራትዮሽ የመሪዎች ስብሰባ ላይ ለመታደም ዛሬ ወደ ዋሽንግተን አቀንተዋል። አቶ ሞሪሰን ዋሽንግተን ላይ ከእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ጋር ተገናኝተው የአውስትሬሊያ እንግሊዝና ዩናይትድ ስቴትስን የደህንነት ስምምነት አንስተው ይናገራሉ። ስምምነቱ ቀደም ሲል አውስትሬሊያ ከፈረንሳይ ጋር የባህር ሰርጓጅ መርከቦችን ለመገንባት ተዋውላ የነበረውን ውል አጥፋ በአሜሪካና እንግሊዝ እገዛ ባለ ኒውክሌር ኃይል ባህር ሰርጓጅ መርከቦችን ለመገንባት የሚያስችላት ነው። አውስትራሊያ የስምምነት ውሏን ከፈረንሳይ ጋር በማፍረሷ ምናልባትም ከአውሮፓ ኅብረት ጋር ለመስማማት አስባ ያለችው የነጻ ንግድ ስምምነት ሊሰናክል ይችል ይሆናል የሚል ስጋትንም አሳድሯል። የአውስትሬሊያ ምክትል ጠቅላይ ሚኒስትር ባናቢ ጆይስም በበኩላቸው የፈረንሳይን መከፋት እንደሚረዱ ጠቁመው ሆኖም አውስትሬልያ ከእንግሊዝና አሜሪካ ጋር ያደረገችው ስምምነት የብሔራዊ ደህንነት ጉዳይ ነው ሲሉ ተናግረዋል። የስምምነቱ መፍረስ ፈረንሳይን በእጅጉ አስቆጥቶ የአውስትሬልያና የአሜሪካ አምባሳደሮቿን ወደ ፓሪስ ለመጥራት ግድ አሰኝቷል። በሌላም በኩል ሰሜን ኮሪያ የአውስትሬሊያ አሜሪካና እንግሊዝ ስምምነትን አውግዛ በአገሯ ላይ ስጋት የሚያሳድር ከሆነ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። በመግለጫውም በእጅጉ አላስፈላጊና አደገኛ ተግባር በማለት ቀጠናውን ለጦር መሳሪያ አሽቅድድም እንደሚዳርግም አሳስባለች። የአውስትሬሊያ ኦሎምፒክ የወርቅ ሜዳል ባለቤት ዋናተኛ ማዲ ዊልሰን በ ኮቪድ-19 ተጠቅታ ለሆስፒታል ተዳርጋለች። ዊልሰን ሙሉ ክትባት የተከተበች ሲሆን ለሆስፒታል የተዳረገችው አውሮፓ በተካሄደው ዓለም አቀፍ የዋና ሊግ ውድድር ላይ ተካፍላ ካበቃች በኋላ ነው። የ27 ዓመቷ የቶኪዮ አራት በመቶ የወርቅ ሜዳል ባለቤት በአሁኑ ወቅት ጣሊያን ሆስፒታል ውስጥ ትገኛለች። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ59 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባ የአየር ጠባይ ትንቢያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 12፣ ከፍተኛ 27። አድላይድ ደመናማ ይሆናል። ዝቅተኛ 7፣ ከፍተኛ አስራ አምስት ሜልበርን ካፍ ያባራል። ዝቅተኛ ስድስት ከፍተኛ ስራ ሶስት ሆባርት ደመናማ ይሆናል። ዝቅተኛ 5 አምስት ከፍተኛ ስራ አራት ካምብራ በከፊል ደመናማ ይሆናል። ዝቅተኛ ዜሮ ከፍተኛ ስራ አራት ሲድኒ ብራ ይሆናል። ዝቅተኛ 9 ከፍተኛ ስራ ሰባት ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 18 ከፍተኛ 25 ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 24 ከፍተኛ 37 አዲስ አበባ ከቀትር በኋላ ይካፋል። ዝቅተኛ 12 ከፍተኛ 22። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ የመጀመሪያ ዙር ክትባት 80 ፐርሰንት ሊደርስ ነው። ጠቅላይ ሚኒስትር ስኮት ሞሪሰን ወደ ዋሽንግተን አቀኑ። የአውስትሬሊያ ኦሎምፒክ ወርቅ ሜዳል ዋናተኛ በኮሮና ቫይረስ ተጠቅታ ጣሊያን ሆስፒታል ገባች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን